ቀጥና የተከበራችሁ አድማጮች ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪ መሰናዶ ጀምሯል። ለምሽቱ ያዝናቸውን እናስተዋውቃችሁ። በህገ መንግስት ገለልተኛና ነጻ ሆኖ እንደሚሰራ በሙያ ብቻ እንደሚያገለግል አልተጠቀሰም። እዚህ የሚገቡ ሰዎች ተመዝኖ ይገባሉ፣ ተፈትኖ ይገባሉ የሚባል መጠቀስ አለበት። የመጀመሪያው የህግ ማዕቀፎችን ማዘጋጀት ያስፈልጋል ማለት ነው። የአዲስ አበባ ከተማ መስተዳደር በየደረጃው ለሰጣቸው ፈተናዎች ዙሪያ የተነሱን እሰጥ አገባ በተመለከተ ዘገባለን። ሌሎች ወጣት ተኮር መሰናዶችና ጥንቅሮችንም ይዘናል። ኤደን ገረመው ደግሞ የምሽቱን መሰናዶ በመምራት ቴልያስ አስማራ ደግሞ የድምፅና ምስል ምህንድስን በመከወን ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ምሽቱ ቀዳሚ ያደረግነው ዘገባ መጀመሪያ ላይ ያስተዋወቅናችሁ ነው። የአዲስ አበባ ከተማ አስተዳደር በየደረጃው ላሉ ሰራተኞቹ የሰጠው የምዘና ሂደት ችግሮች ነበሩበት ብለው እንደሚያምኑ እና ፈተናው የታረመበት መንገድም በገለልተኛ አካል እንዲታይ መጠየቃቸውን አንድ ተፈታኝ ለአሜሪካ ድምጽ ተናግረዋል። ፈተናው የታረመው በአዲስ አበባ ዩኒቨርሲቲ በሚስጢር ነው ሲል የክልሉ አስተዳደር የአሜሪካ ድምጽ ላቀረበለት ጥያቄ ምላሽም ሰጥቷል። መንግስት ከምዘናው በፊት በሲቪል ሰርቪሱ ዙሪያ አስቀድሞ ሊሰራቸው የሚገቡ ጉዳዮች መኖር ነበረባቸው የሚል ሃሳብ እንዳላቸው የሕዝብን አስተዳደርና ልማት አመራር ባለሙያ ሃሳባቸውን አካፍለዋል። አስማማው አየነው ተከታዩን ዘገባ አሰናቷል። የአዲስ አበባ ከተማ አስተዳደር የመንግስት ተቋማት ጥራት ያለው አገልግሎት መስጠት እንዲችሉ በሚል ከ1500 በላይ ሰራተኞች የብቃት ምዘና ፈተና እንዲወስዱ ማድረጉን ተናግሯል። ለፈተናው ከተቀመጡት ያለፉት 6517 መሆናቸውን የከተማው የፐብሊክ ሰርቪስና የሰው ሃብት ልማት ቢሮ አስታውቋል። አለማለፋቸው ከተነገራቸው መካከል መሆናቸውን የገለጹልን ስማቸውንና የሚሰሩበትን ቦታ ብንገልጽ ከስራ ልባረር እችላለሁ በሚል ስጋት ማንነታቸውን እንድንደብቅላቸው የጠየቁን አንድ የወረዳ ሰራተኛ የፈተና ሂደቱ ችግሮች ነበሩበት ሲሉ ቅሬታቸውን አሰምተዋል። መጀመሪያ የሆነ ጭምጭምታ ወሬ ነበረ። ፈተና ይኖራል የመንግስት ሰራተኛ ምናምን የሚል ወሬ ተሰማ። ከዛ በኋላ በሆነ ቀን ፈተና ትፈተናላችሁ፣ አሙስ ማታ ማለት ነው፣ ወደ አስር ሰዓት አካባቢ ለከተማ አካል ሄዳችሁ ኮረንቶች ተወስዳላችሁ አሉን። በማግስቱ ደግሞ የኖስቴክ ችግር ምናምን ባሉት ከፈተና ቦታው ሄደን ስንጉላላ ውለን ተሰረዘ ተባለ። እንደገና መልሰን ቅዳሜ በሀያ ተፈተንን ማለት ነው እና ያፈታተን ሂደቱና በደንብ ግልጽ አላረጉልንም ነበረ። ከዛ በኋላ ሰነዶቹ ወጡ ማለት ነው። ለምሳሌ ብዙ መሪና ዶክትሬት አመራር የሚለው አርባ ፐርሰንት በላይ በአንድ ተቋም መያዝ እንደ ወይ ደግሞ በአንድ መስሪያ ቤት መያዝ እንደማይችል ምናም የሚለውን በሰነድ ቀርቧል ማለት ነው የፈተኑን ፈተና የባህሪ ብለው ሙስና ጋር በተያያዘ የተወሰኑ አምስት ጥያቄዎች ናቸው። ክፍት ነው ኦፕን የሆነ ጥያቄ ማለት ነው። ጻፍ ጥያቄ ነው የተሰጠው። ከዛ ደግሞ በዘርፍ ብለውም እንደዚሁ ጻፍ ጥያቄ የሰጡን ማለት ነው። አምስት አምስት ጥያቄ ዙሮ ዙሮ፣ ምንድን ነው ጥያቄው? ሰው ማለት እንደ መሰለው የሚመልሰው ጥያቄ ነው። ፈተናው በተለያዩ ቋንቋዎች መሰጠቱን የሚናገሩት ቅሬታ አቅራቢ፣ ይህም በውጤቱ ላይ ተጽዕኖ አሳድሯል ብለው እንደሚያምኑ ገልጸዋል። በአብዛኛው ዘጠና ስምንት ወይ ደግሞ ዘጠና ዘጠኝ ፐርሰንት ትወድቀናል ማለት ነው በአማርኛ የተፈተን ሰዎች ከዛ ውጭ ግን ደሊብሬትሪ በቋንቋ የታረመ የሚመስል የሚታይ ግልጽ መረጃ ነው ያለው ማለት ነው። አሁን እኛ እኛ እንደተረዳ ነው ወይ ደግሞ እኛ እንዳየ ነው እንደተገነዘብ ነው እንደዛ አይነት ነገር ነው ያለ ማለት ነው። የመንግስት ሰራተኛውን አቅም ለመገንባት ከሆነ ፍትሐዊ በሆነ መንገድ ሳይንሳዊ በሆነ መንገድ የመንግስት ሰራተኛው ቢለካ ችግር የለውም። ግን አሁን እየተደረገ ያለው ከዛ ባሻገር ማለት ሰበብ ይመስላል ማለት ነው። እኔ አሁን ነገርኩ እንጂ በእኛ ዘስክ በከተማ ላይ የሚሰሩ በርካታ በጣም አቅም ያላቸው ልጆች የፐብሊክ ሰርቪስ ስራ አንቱ የተባሉ ልጆች እንዳለ ወድቀዋል። እንደዚህ ኢፍታ የሆኑ አሰራሮች ወይ ደግሞ ሕግን እና አሰራርን ተገን ተደርጎ የሚደርሱ ጥቃቶች ማስጠንቀቅም አለባቸው። የቀረበውን ቅሬታና ብጅታ በተመለከተ ለአስተዳደሩ ላቀረበው ጥያቄ አጭር የጽሁፍ ምላሽ በዋትሳፕ የሰጡን የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኮሚኒኬሽን ዳይሬክተር ወይዘሪት ሄደን ታደሰም ፈተናው የታረመው በአዲስ አበባ ዩኒቨርሲቲ መሆኑን ገልጸዋል። ቅሬታ ያለው አቤቱታውን በተዘጋጁ ቅጾች ላይ ሞልቶ ለቢሮው እያስገባ መሆኑን ዳይሬክተሯ ጠቁመው፣ አስተዳደሩም ቅሬታዎቹን ለዩኒቨርሲቲው እንደሚልክ አስታውቀዋል። ቋንቋን በተመለከተ ለተነሳው ጥያቄ ሰራተኞች የተፈተኑት ራሳቸው በመረጡት ቋንቋ መሆኑና ፈተናው የታረመውም ምስጢራዊነቱ ተጠብቆ እንደሆነ አራሚዎችም ያረሙት የማንን ስራ እንደሆነ እንደማያውቁ ወይዘሪት ሄለን ተናግረዋል። በሌላ በኩል በአመራር ቦታዎች ላይ ከሚመደቡት የአንድ ብሔር አባላት ብዛት ከአርባ ከመቶ መብለጥ የለበት የሚል ውሳኔ እንዳለ የከተማው ባለስልጣናት በመንግስት የብዙሃን መገናኛዎች ላይ ቀርበው ተናግረዋል። ይህም የታች የስራ መደቦች እንደማይመለከትና በአመራር ላይም የሁሉንም ብሔሮች ተሳትፎ ለማረጋገጥ የተወሰደ እርምጃ መሆኑን ባለስልጣናቱ አስታውቋል። ፈተናውን ከወሰዱት መካከል ከአራት ሺህ በላይ የሚሆኑት በአመራር ቦታ ላይ ያሉ መሆናቸውን ከተማ አስተዳደሩ ጠቁሙ። ማለፊያውና ከ60 ከመቶ በላይ ውጤት ያመጡት 34 ከመቶዎቹ ብቻ መሆናቸው ተገልጿል። ቀደም ሲል የሰማችኋቸው ስማቸው እንዳንገልጥ የጠየቁን አስተያየት ሰጪ እርሳቸውን ጨምሮ እንዳላለፉ የተነገራቸው ሰራተኞች ፈተናው በታረመበት መንገድ ላይ እንደማይስማሙ በገለልተኛ አካል ሊታይላቸውም ቅሬታ አስገብተው እየተጠባበቁ መሆናቸውን አመልክተዋል። አሁን ቅሬታ አቅርበናል እኛ ማለት ነው

ቆዳችንና ያቀረብነው ዋና ይዘት እኛ አሁን ጥያቄያችን እንዲሁም ምንድ ነው የፈተና ወቀታችን ይውጣና ይታይልን፣ ገለልተኛ የሆነ ወገን ይረመውና ይታይልን ነው። እንዲሁም የእኛ ጥያቄ ይህ። በእንዲህ እንዳለ ሲቪል ሰርቪሱን ብቁ ማድረግ የተረጋጋ ስርዓት እንዲኖር እንደሚያስችል በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና ልማት አመራር ትምህርት ክፍል ረዳት ፕሮፌሰር ዶክተር አደም ከድር በሰጡን አስተያየት ጠቁመው ምዘና መሰጠቱ ተገቢ ነው ብለዋል። ይሁን እንጂ ከምዘናው በፊት መሰራት የነበረባቸው ጉዳዮች ነበሩ ይላሉ ዶክተር አደም አክለውም አንድ ሀገር ወደዚህ ትልቅ ውሳኔ ከመሄዷ በፊት የሚያስፈልጉ ነገሮች አሉ፣ ሂደቶች አሉ ብዬ አምናለሁኝ። ለምሳሌ የኢትዮጵያ ፓብሊክ ሰርቪስ በህገ መንግስት ገለልተኛና ነፃ ሆኖ እንደሚሰራ በሙያ ብቻ እንደሚያገለግል አልተጠቀሰም። እዚህ የሚገቡ ሰዎች ተመዝኖ ይገባሉ፣ ተፈትኖ ይገባሉ የሚባል መጠቀስ አለበት። የመጀመሪያው የህግ ማዕቀፎችን ማዘጋጀት ያስፈልጋል ማለት ነው። ያንን ካደረገ መንግስት ሰራተኞቹ የሚስፈተኙትን ካወቁ መቼ እንደሚፈተኑ ካወቁ፣ ግብአቶች ካሉ የሞራል ልዕልና አለው። ማነው መንግስት፣ የትኛውን ውሳኔ የወደቀውን ለማስቀረት የሞራል ልዕልና ይኖረዋል ማለት ነው። ስለዚህ መጀመሪያ መጀመሪያ ያለበት ከህግ ማዕቀፎቹ ነው ብዬ አምናለሁኝ። እሱን በእኔ ምልከታ አላየሁኝም። እሱም ብቻ ሳይሆን ባለው የትምህርት ሲስተም ጥራቱ ሳይጠበቅ ቀጥታ ወደ ዘና መሄዱም ራሱ ትንሽ እየፈጠነ ይመስለኛል። ብዙ ሀገራት ወደዚህ ከመሄዳቸው በፊት ዋና ዋና ሲቪል ሰርቫንቱ ማወቅ ያለባቸው የሚመዘኑባቸውን ኤሪያዎች የጋራ ብሔራዊ የሆኑ የፈተና ትኖች አሉና እሱን ካሳወቁ በኋላ ነው ወደዚያ የሄዱት። ፈተናዎቹ በየትኛው ቋንቋ ይሰጣል? ከየትኛው የትምህርት አይነቶች? ለምሳሌ የሀገር ታሪክ ሊሆን ይችላል፣ ሂሳብ ሊሆን ይችላል። የክህሎት ሌሎች አካባቢ ላይ የጋራ የሆኑ ፈተና ኤሪያዎች ከታወቁ ሰዎች በዘር በሃይማኖት ቅሬታ የሚያቀርቡት ነገር አይኖርም ማለት ነው። ስለዚህ ግልጽነቱ ካለ የፈተና ሂደቱ ሁሉ ከታወቀ ተፈታኞች ይህን ሁሉ አውቆት ከሆነ በሚዲያ ከተነገረ ቅድም እንዳልኩኝ ትልቁ የሕግ ማዕቀፍ ብቻ ሳይሆን በተዋረድ ደግሞ ወደታች የሚሄድባቸው የሕግ ገለጻ ከተሰጠ እነዚህ አይነት ቅሬታዎች፣ ብዥታዎች ይኖራሉ ብዬ አላስብም። ከዚህ አንጻር ለብዥታ ቦታዎች አሉ፣ ሂደቱን ስላልጠበቀ። በዚህ ጉዳይ ላይ ቀደም ሲል መግለጫ አውጥተው የነበሩት የኢትዮጵያ ዜጎች ለማህበራዊ ፍትህ ይዜማና እናት ፓርቲ ፈተናውና በሰራተኞች ምደባ ሂደቱ የብሔር መስፈርት ሊካተት ነው መባሉ እንዳሳሰባቸው አስታውቀው ነበር። የህዝብ አስተዳደርና ልማት አመራር መምህሩ ዶክተር አደም ከድር በሰጡት አስተያየት ምዘናው የተደረገው የሲቪል ሰርቪስ ሙያዊ አቅምን ብቃት ማዕከል ለማድረግ ታስቦ ከሆነም መንግስት የኮታ አሰራርን መቀላቀል የለበትም። እንዲህ አይነት ውሳኔዎችን ሲያሳልፍም ሀገራዊ ጥቅምን ማስቀደም ይኖረበታል ሲሉ መክረዋል። እኔ የሚገባኝ ይሄ የብሔራዊ የሲቪል ሰርቪስ ፈተና ሲሰጥ ሀገሪቷ ሜሪት ወደሚባለው ሲስተም ለመሄድ ነው፣ ግምት ይኖረኛል ኮታ የሚባል ነገር ካለ ከእሱ ጋር ትንሽ የመጋጨት ነገር ይኖራል። ብዙ ሀገራት መጀመሪያ ኮታ በምለው ውክልናን አስተካክሎ ወደ ምዘናና ወደ ሜሪት ሄደዋል። ሜሪት ማለት እንግዲህ ሙያ መሰት ያደረገ ቅጥር እድገት ማለት ነው። ስለዚህ ኮታ የሚል ካለ ከዚህኛው ጋር የሚጋጭ መስለኝ። እንግዲህ መንግስት ትልቁ ማድረግ ያለበት ብዬ የማስበው እንደዚህ አይነት ውሳኔዎችን ስወስን ለብሔራዊ ጥቅም ብቻ ቢሆን ምንም የፖለቲካ ጥቅሞች ሳይተሰቡ ሀገርን የሀገርን አንድነት የሀገርን አስተዳደር ቀጣይነትን ለማረጋገጥ ከሆነ ትልቁ የመንግስት ቁራጥነት ነው ብዬ አስባለሁኝ። የሚሰሙ ነገሮች አሉ። ቤሳዎች ይነሳሉ። መንግስት የወሰዳቸውን ውሳኔዎች ወደ ፖለቲካ፣ ወደ ዘር፣ ወደ ሃይማኖት የሚወስዱ ሰዎች አሉ። ይሄን ሁሉ ለመቅረፍ ህዝቡም አንድ መብት አለው ብዬ አስባለሁ። መንግስት የወሰደውን ነገር ሳይወሰድ ማወቅ አለበት ብዬ አስባለሁኝ። ሁለተኛው የመንግስት አካላት እንደዚህ አይነት ትልቅ የሀገር ፕሮጀክትን ሲያነሱ በጣም ጊዜ ወስዶ ህዝቦች ተወያይቶበት ለፓርላማ ቀርቦ የተለያዩ አካላት ሀሳብ ሰጥቶበት ቢሆን አሁን የሚፈጠሩ ግዥታ ይኖራል ብዬ አላስብም። ግን ጅምሩ የጊዜና የአንዳንድ የሂደት ችግር ቢኖርበትም መሆን ያለበት ነው ብዬ አምናለሁኝ። ለሰራተኞቹ የምዘና ፈተና ነው የተሰጠባቸው የአዲስ አበባ ዩኒቨርሲቲና የኮተቤ ትምህርት ዩኒቨርሲቲ ኃላፊዎችም ፈተናው ሚስጢራዊነቱ ተጠብቆ መሰጠቱን ውጤቱ ይፋ በተደረገበት ወቅት በመንግስት የብዙሃን መገናኛዎች በሰጡት መግለጫ አስታውቀዋል። በዚሁ መግለጫ ወቅት በምዘናዊ ማለፊያ ነጥብ ማምጣት ሳይችሉ የቀሩት ሰራተኞች ዝቅ ባሉ ቦታዎች እንደሚመደቡ፣ ሁሉም ክንዋኔ ተጠናቆ አማራጭ ካልጠፋ በስተቀር ከስራ የሚሰናበት እንደማይኖር የከተማ አስተዳደሩ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጣሰው ገብሬ ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ወጣት በጋሻው መብራቴ ልምዱና ችሎታውን አርሶ አደሮችን ለማገዝ ያዋለ ወጣት ነው። በጋሻው ቢፋርምቴክ በተሰኘ ድርጅቱ በኩል በሚያደርገው እንቅስቃሴ ምክንያት የቶኒ ኢልምሉ ፋንዴሽን የኢኖቬሽን ልህቀት ሽልማትን የመሳሰሉ ዓለም አቀፍ እና ሀገር አቀፍ ሽልማቶችን እንዲሁም እውቅናን አግኝቷል። ሀብታሙ ስዩም ከዚህ ወጣት ጋር ቆይታ አድርጓል። ቢፋርምቴክ የተመሰረተው ሁለት ሺ አስራ ሁለት ዓመተ ምህረት ነው። እና በዚህ አዲስ አበባ ነበር የምኖረው። የምሰራበትን ጆ እየሰራሁኝ እንግዲህ የተለያዩ ቴክኖሎጂዎች አሉ፣ በተለይ ውጭ ሀገር። ግን እኛ ሀገር ላይ ከፍተኛ የሆነ የቴክኖሎጂ ድጋፍ አርሶ አደሮቹ ያስፈልጋቸዋል። ስለዚህ የመጀመሪያ ስራ ፈጠራ ውድድር ቶኒ ኤሉሜሉ ፋውንዴሽን የሚባል ናይጄሪያ መሰረት ያደረገ የስራ ፈጠራ ውድድር ላይ አመልክቼ እሱ ውድድር ኢንተርፕረነርሽፕ ወይም የስራ ፈጠራ ስልጠናውን ካገኘው በኋላ ወደ አካባቢ በመሄድ ነው የእህል መውቂ የስንዴ የእህል መውቂያ በመግዛት በዛ በተሰጠኝ ፈንድ አምስት ሺህ ዶላር ነበረ በዛ ፈንድ ገዝቼ አርሶ አደሮቹን ለማገዝ የመውቂያ አገልግሎት ለመስጠት የጀመርኩት የስንዴ መውቀያ እንደምታውቀው ሲዝናል ነው፣ ወቅታዊ ነው። ሶስት ወር ከወቀም በኋላ እንትኑ አቆመ። ወቅቱ መውቃቱ እንዳቆመ ቀጥታ ምንድን ነው ያደረኩት መሬት ተከራይቼ ለአንድ አንድ ሄክታር ተከራይቼ እዛው ተወልጄ ያደግኩበት ከተማ ነዋሪ ከተማ የምችለውን ያክል እዛ መሬት ላይ ለአርሶ አደሮቹ የሚጠቅም ለየት ያሉ ቴክኖሎጂዎችን አሰራሮችን፣ ለማሳየት መሬቱን በስነስርዓት መስራት ጀመርኩኝ። ስለዚህ እዛው ሆኜ የተለያዩ ጥናቶችን አደርግ ነበር። የምስር በሽታ አካባቢያችን ላይ ስላለ ከደብረ ብርሃን ግብርና ምርምር ጋር በመሆን የምስር በሽታ ሪሰርች መስራት እዛው ጀመርኩኝ። ማሳይ ላይ ተከራይቼ ነው ማሳውን ስለዚህ ማሳይ ላይ አልጠፋም። የተለያዩ ሰዎች ይመጣሉ፣ ትምህርት ያገኛሉ። በመሀል ከሸዋሮቢትና በአፋር በኩል የአንበጣ ወረርሽኝ ተከሰተና ሌላ ሀገር ላይ በድሮን ቴክኖሎጂ በመታገዝ አንበጣ በሽታን፣ የሰብል በሽታን በመለየት ቁጥጥር እንደሚያደርጉ አውቃለው፣ እና ስለሱ ደግሞ ጥናት ማንበብ እና ኔትወርክ ማድረግ ጥረት አደረግኩኝ ከዛ በኋላ ንስር አግሪቴክ የሚባል ሁለተኛ ስታርታፕ ካምፓኒ ለማቋቋም ከጓደኞች ጋር ጥረት አደረግኩኝ። በእኔም ማቃቸውን ሊተገበሩ የሚችሉ የአግሪካልቸራል ቴክኖሎጂ የግብርና ቴክኖሎጂዎችን መሬት ላይ ለማውረድ አርሶ አደሮቻችንን ለማገዝ ነው ጥረት እያደረግኩ ያለሁት እና ይህንም ከፍተኛ ፍላጎት አለኝ። ያን እየሰራሁ ነው ያለሁት ቢፋርም ቴክኖሎጂ የተባለው ተቋምህ በሌላ ምዕራፍ ጥረት እያደረገባቸው ከሚገኙ ጉዳዮች መካከል አንዱ ዘመናዊ የእርሻ ደጋፊ መሳሪያዎች ያሏቸው ሰዎችና ገበሬዎች የሚገናኙበትን ድልድይ መፍጠር እንደሆነ ሰምቻለሁ። ስለዛ እስኪ ጥቂት ንገረኝ። እዚ ቢፋርም ቴክን ለማቋቋም ጥረት እያደረግኩበት ባለውበት ወቅት እየወቃሁ ነው። አርሶ አደሮቻችን እኛ አካባቢ ላይ ይመጣሉ፣ መውቂያ ወረፋ ይይዛሉ። በጣም የኔን አስቀድምልኝ የኔን አስቀድምልኝ ይጋብዛሉ፣ ምን ይላሉ እና አርሶ አደሮች መውቂያም ሆነ ትራክተር በአቅራቢያቸው ለማግኘት የሚያስችላቸው ቴክኖሎጂ የለም። ያሉትም ጥቂት የግብርና መውቂያ እና ትራክተር መካናይዜሽን አገልግሎት የሚሰጡ ድርጅቶች አንዱ አካባቢ ላይ ብዙ ይኖራሉ፣ አንዳንዱ አካባቢ ላይ ደግሞ ከፍተኛ እጥረት አለ። ስለዚህ እንደ ራይድ ወይም እንደ ኡቨር የሚያገናኝ ዲጂታል ፕላትፎርም ለመስራት ነው። ቢፋርምቴክ የሚባል ሞባይል አፕሊኬሽን እና ኮል ሴንተር ያለው አርሶ አደሮቻችንን የሚፈልጉትን የግብርና መካናይዜሽን አገልግሎት ወይም የመውቃት ወይም የማረስ አገልግሎት በአቅራቢያቸው የሚያገናኝ ፕላትፎርም ወይም ድልድይ ለመስራት ጽንሰ ሐሳቡን በሌሎች ሀገሮችም እየተደረገ ስለሆነ አፕሊኬብል የሆነ ስለሆነ እሱን ጥረት አደረግኩኝ። ከዛም በኋላ በእሱ ላይ ጥናት አደረግኩና ሞባይል አፕሊኬሽኑ ተሰራ። ምንድን ነው የአርሶ አደሮቻችን ሞባይል አፕሊኬሽን ስለማይጠቀሙ አርሶ አደሮቻችን በቀላሉ እጃቸው ላይ ባለው ስልክ በኮል ሴንተር በአጭር ቁጥር ደውለው ነው የምናገናኛቸው። በተጨማሪም ባለ ትራክተሮች ኦፕሬተር ይፈልጋሉ። ኦፕሬተሮቻቸው ቢሄዱ በአንድ ቀን እንኳን የኮምባይነር ብዙ ብር ያጣሉ ባለ ኮምባይነሮቹ። በተጨማሪም ያው ኮምባይነር ከልማት ባንክ በብድር ነው አገልግሎት ወስደው እየተጠቀሙ ያሉት ስለዚህ የሚከፍሉት እዳ አለባቸው። ስለዚህ የተማሩ ስኪልድ ኦፕሬተር ለማገናኘት እንደዚሁም ሳስ ሶፍትዌር በመጠቀም ቢፋርም ሳስ ሶፍትዌር እንትን አድርገን ፕላትፎርሙን ሰርተን አሁን አየር ላይ አለ። ሞባይል አፕሊኬሽኑ ተሰርቷል፣ ግን የተወሰኑ ሶፍትዌሮች ይቀሩታል። ስለዚህ በቅርብ ይህንን እውን እናደርጋለን። እርሻ ለብዙ ዘመናት የቆየ የአብዛኛው የኢትዮጵያ ሕዝብ መተዳደሪያ የሆነ ዘርፍ ነው። ይህ ህብረተሰብ ደግሞ ለዘመናት ይዞት የቆየው ባህላዊ አስተራረስ፣ ባህላዊ የግብርና ባህል አለ። ያንን በተቻለ መንገድ ቀይሮ ወደ ዘመናዊው እንዲራመድ ለማስቻል ነው ጥረት እያደረክ ያለው። በዚህ ሂደት ውስጥ የገጠሙ ችግሮች ምንድን ነበሩ? ይህንን ቴክኖሎጂው ላይ ለመስራት ጥረት እያደረኩ ባለውበት ሰዓት ላይ እንደምታውቀው የተለያዩ ችግሮች ያጋጥማሉ። በተለይ ስታርታፕ ካምፓኒ ለማቋቋም ጥረት በምታደርግበት ሰዓት ካመዘጋገቡ ጀምሮ የቴክኖሎጂ ጥረት ይኖራል። በተጨማሪ አርሶ አደሮቻችን አሁን እኛ የመውቃት አገልግሎት እየሰጠን ነው፣ በጣም ደስተኛ ናቸው። ትክክለኛና የሚጠቅም ቴክኖሎጂ ካመጣን ምንም አይነት ማሳመንና ከፍተኛ ጥረት አያስፈልግም። እነሱ ጠቃሚ መሆኑን ከተረዱ በኋላ ቢያንስ ከጎረቤታቸው ከተረዱ በኋላ ይተገብሩታል። ነገር ግን ይህንን ቴክኖሎጂ እውን ለማድረግና ለማስቻል ከኔትወርክ ጀምሮ አካባቢያችን ላይ ካሉት ግጭቶች ጀምሮ በተጨማሪም ይህንን ስራ ተረድቶ ከማገዝ አንጻር ከፍተኛ እጥረት አሚን ችግር ያጋጥማል። ነገር ግን በተቃራኒ ደግሞ መንግስት ዲጂታላይዜሽን ሀያ ሀያ አምስት እቅድ ይዞ ወጣት ስራ ፈጣሪዎችን የማገዝ በዚህ ዘርፍ ላይ ያሉትን አነስተኛም ቢሆን ግራንት የመስጠትና የማበረታታት ሂደቶች ከመንግስት በኩል ስላሉ በሱ በኩል በጣም ነው የምናመሰግነው። በችግሩ ውስጥ እንግዲህ ስራ ቁመ እነኝህ ስራዎች ስትሰራ ከኮሮና ጀምሮ ከግጭቱ ጀምሮ የተለያዩ ፈተናዎች እንደውም ተስፋ የሚያስቆርጡ ተመልሶ ወደ ቅጥር አለም ወይም ወደ ሌላ ለማስኬድ የሚያስችሉ ብዙ ፈተናዎች ያጋጥማሉ። ነገር ግን የያዝኩት አላማ በሚችለው በሙያዬም ከፍተኛ ጥረት ለማድረግ ስለሆነ ቢፋርምቴክን ለማቋቋም ችያለሁ። አሁን እንግዲህ ፋይናላይዝ አድርጎ ይህን ዲጂታል ፕላትፎርም በመላው ሀገሪቱ በተለያየ ቋንቋ ሊያገናኝ የሚችል ድልድይ ለመስራት ነው። ቢፋርም በጥቂት ዓመታት ውስጥ እንደዚህ ያሉ ለውጦችን ማስመዝገብ ችለዋል። የተለያዩ ሀገር አቀፍ እንዲሁም ደግሞ አለም አቀፍ ሽልማቶችንም ለማሸነፍ ችለሃል። ይዘኸው በመጣኸው አዲስ ሀሳብ ምክንያት የመጭ ዘመን ፍላጎትህ የመጭ ዘመን ግብህ ምንድን ነው? ከጀመርከው አንጻር ምን ለማድረግ አስበሃል? የመጭው ዘመን ግቤ እንግዲህ በግብርና ቴክኖሎጂ ሀገራችንን የበኩሌን ጥረት ለማድረግ ከፍተኛ ምኞትና ፍላጎት አለኝ። ያንንም እውን እንደማደርግ እግዚአብሔር እንደሚረዳኝ ተስፋ አደርጋለሁ። የመጪው በመጪው በቅርብ ጊዜያት ይሄ ዲጂታል ፕላትፎርም ተቋቁሞ የተለያዩ የአግሪካልቸራል ቴክኖሎጂዎችን በዛ ዲጂታል ፕላትፎርም ውስጥ ወይም መድረክ ውስጥ በእኛ ድርጅት በኩል በቀላሉ አርሶ አደሮች የሚጠቅም ቴስት የተደረገ የተረጋገጠ የግብርና ቴክኖሎጂዎችን የሚቀርብበት፣ ትራክተርና መውቂያ ያላቸው ሰዎች ትራክተር ከሚፈልጉ ማህበረሰብ ጋር የሚገናኙበት፣ በተጨማሪም የተለያዩ የግብርና ኢንፑቶች ግብአቶች ሁሉ ጭምር የሚቀርብበት፣ እኛም ደግሞ ወደ ተለያዩ ሀገሮች ኔትወርክ ክሬት አድርገን አቅም ገንብተን የተለያዩ ጠቃሚ የሆነ ለኛ አገር ተስማሚ የሆነ የግብርና ቴክኖሎጂዎችን በኛ በኩል የሚቀርቡበት ትልቅ የግብርና ድርጅት እውን እንዲሆን ማስቻል ነው የእኔ የመጪው ህልም። ጋሻው እንደማየው በጣም ወጣት ነህ። በስራህም ደግሞ ለመርዳት እየተንቀሳቀስክ ያለው ደግሞ በአብዛኛው ወጣቶችን ነው። በዚያው ልክ ግን በርካታ ወጣቶች የግብርናውን መስክ ለመሳተፍ በግብርናውን መስክ ውስጥ አልፈው ያሉትን በረከቶች ለመሰብሰብ ያላቸው ፍላጎት በተለያዩ ምክንያቶች ሲቀንስ ወይንም ደግሞ ሲያፈገፍግ እናያለን። እነዚህን ሁኔታዎች ለመቀየር ምን ማድረግ አለባቸው? አሚን፣ የግብርናው ዘርፍ ከፍተኛ የሆነ የሰው ኃይል መያዝ የሚችል ከፍተኛ የሆነ ስራ አጥ ቁጥርን መያዝ የሚችል እና ወጣቶች ሊሰማሩበት የሚችሉበት በጣም አስደሳች የስራ ዘርፍ ነው። ለምሳሌ እኔ እንደ ማንኛውም ኢትዮጵያዊ ወጣት ተምሬ ያለው ተምሬ ወደ የተለያዩ መስሪያ ቤቶች ተቀጥሬ ያለው። ነገር ግን እኔ በጣም ደስተኛ የሆንኩት አካባቢ ላይ ሄጄ ከአርሶ አደሮች ጋር አብሬ እዛው ያለውን የግብርና ችግር አብሬ እያየው መፍትሄ ለማምጣት ከመፍትሄ ከሚሰጡት ሰዎች መካከል ለመሆን ጥረት በማደርግበት ሂደት ውስጥ ነው ራሴን ደስተኛ እና ራሴን ፈልጌ ያገኘው። ስለዚህ ወጣቶች ወደዚህ ስራ ቢሰማሩ በጣም ነው የሚያተርፉት። በጣም ነው ህይወታቸው የሚቀየረው። በጣም ሀገራቸውን ሁሉ ይቀይራሉ። ለምሳሌ በሱፐርማርኬቶች ሄደህ የተለያዩ ምርቶችን ብትመለከት ስቲኪኒ እንኳን ይሄ የጥርስ ስንጥር ከቻይና ነው የምንገዛው በዶላር። እኛ ግን በምስራቅ አፍሪካ ከፍተኛ የባምቡ ወይም ደግሞ የቀርከሃ ሀብት አለ። እኛ ወጣቶች ተሰማርተው ሰርተው ከውጭ የሚገቡትን መተካት የምንችልባቸው ዘርፎች አሉ። ነገር ግን ምንድነው የተለመደው ቢዝነስ አስዩዣል የተለመደ ስራ መስራትን ነው እየያዝነው። ለምሳሌ ባጃጅ የሆነ ሰው ከገዛ እኛ ባጃጅ እንገዛለን ደግመን። ለየት ያለም ሰው ደግሞ ወደ እንደዚህ አይነት ስራ ሲገባ ማበረታታት አይኖርም። ዲስከሬጅ አካባቢው፣ ሁኔታው የሚያበረታታ ሁኔታዎች ብዙ ጊዜ አይፈጠሩም። ስለዚህ ወጣቶች በዚህ ዘርፍ ላይ ቢሰማሩ ከፍተኛ የግብርና ችግር አለ ማለት ከፍተኛ የሆነ ገበያ አለ ማለት ነው። ያን ችግር ለመቅረፍ የመጣ ሰው ከፍተኛ በረከት ያገኛል፣ በከፍተኛ የሆነ ትርፍ ያገኛል። በዛ ላይ ደግሞ እጅግ አስደሳች አገር የሚጠቅም የውጭ ምርቶችን የሚተካ ምርት ማምረት ይቻላል በቀላሉ እጅግ በጣም አመሰግናለሁ። በጋሻው መብራቴ የኢትዮጵያ ገበሬዎችን ሊጠቅም የሚችል መርሃ ግብር ዘርግተህ በመንቀሳቀስ ላይ የምትገኝ ወጣት ነህ። ቢፋርም የተባለ ተቋምም አስተዳዳሪ ነህ። በእጅጉ አመሰግናለሁ። ያሰብከው ተሳክቶ ደግሞ ዳግም ተገናኝተን በስኬት ዙሪያ ለማውራት ያብቃን። በጣም አመሰግናለሁ። መልካም ምሽት ይሁንልህ። እኔም በጣም አመሰግናለሁ ለአሜሪካ ድምፅ ሬዲዮ ሀብታሙ በዚህ አጋጣሚ ቢፋርም ቴክን ለማገዝ ለማበረታታት በዚህ ሂድ ምክር አገልግሎት ለመስጠት የሚፈልጉ በውጭም ሆነ በሀገር ውስጥ ያሉ ይህን የግብርና ስራ በምሰራበት ወቅት ጥረቴን ለማገዝ ወይም ለመምከር አቅጣጫ ለማስያዝ የሚፈልጉ ካሉ በዚሁ አጋጣሚ ጥሬን አቀርባለሁ። እጅግ አድርጌ አመሰግንሃለሁ። መቀመጫውን በዩናይትድ ስቴትስ ያደረገ ለትርፍ ያልተቋቋመ ድርጅት ከሩዋንዳ መንግስት ጋር በመተባበር በማህፀን ፍስቱላ ህመም ለሚሰቃዩ ሴቶች የሚሰጠው የነጻ የቀዶ ጥገና አገልግሎት ጤናቸውን ብቻ ሳይሆን ክብራቸውን እየመለሰላቸው ነው። ስመኝሽ የቆየ የቴና ትሪንን ዘገባ ታሰማናለች። በሩዋንዳ ዋና ከተማ ኪጋሌ ዝናባማ የሆነው ቀን ለእነዚህ የሩዋንዳ ሴቶች አስደሳች ቀን ነው። በፊስቱላና ሌሎች የማህጸን ችግሮች የሚሰቃዩ ሴቶችን ለመርዳት ወደ ከተማዋ የገቡትን የዩናይትድ ስቴትስ ቡድን አባላት በደስታ አቀባበል እያደረጉላቸው ነው። ከነዚህ ሴቶች መካከል አንዷ ዡልያን ኝራንዲናቦ ስትሆን ልጇን በምትወልድበት ወቅት በፊኛዋ ላይ በደረሰው ጉዳት ምክንያት ሽንቷን መቆጣጠር አትችልም ነበር። ፊስቱላ የመንፈስ ጭንቀት እንዲያድርብኝ አድርጎኛል። ሰርቼ ገንዘብ ማግኘትም ሆነ እንቅስቃሴ የሚጠይቁ ስራዎችን መስራት አልችልም። ልጄን እንኳን ለመንከባከብ እጅግ እቸገራለሁ። ስለዚህ ለሚያስፈልጉን ነገሮች የባለቤቴን እጅ መጠበቅ አለብኝ። የማህፀን ፊስቱላ አንዲት እናት በወሊድ ወቅት በሚያጋጥማት የተራዘመ ምጥ ወይም መጥፎ ቀዶ ጥገና ምክንያት በመውለጃ ቱቦና በሽንትፍኛ ወይም በፊንጢጣ መካከል የሚፈጠር ጤናማ ያልሆነ ቀዳዳ ነው። ይህ አስከፊ ጉዳት የደረሰባት ሴት ሽንት፣ ሰገራ ወይም ሁለቱንም መቆጣጠር እንዳትችል ያደርጋታል። በሽታው ከሚያስከትለው ከፍተኛ ሕመም በተጨማሪ አብሮ የሚመጣው መጥፎ ጠረን የመዋረድ ስሜት እንዲሰማቸውና ከማህበረሰቡ እንዲገለሉ ያደርጋቸዋል። አሁን የራንዲናቦ ዩናይትድ ስቴትስ የሚገኘውና ለትርፍ ያልተቋቋመው ዓለም አቀፍ የሴቶችና ልማት ድርጅት ባሰባሰባቸው በጎ ፈቃደኛ የቀዶ ጥገና ባለሙያዎች እርዳታ በተደረገላት ቀዶ ጥገና ወደ ቀድሞ ህይወቷ መመለስ ችላለች። ባርባራ ማርጎሊስ የድርጅቱ መስራችና ስራ አስፈጻሚ ናቸው። ፊስቱላ በሽታ እመኑኝ አንዲት ሴት ሊያጋጠማት ከሚችለው በጣም የከፋ ሁኔታ ነው። ሰዎች ልክ ለምጽ እንዳለባት ሰው ነው የሚያየዋት። ማንም ሰው አጠገቧ መድረስ አይፈልግም። ሁል ጊዜ እንደሸተተች ናት። ልጆቿ እንኳን አጠገቧ መሆን አይፈልጉም። አንዳንዴ ደግሞ ባሏም ሊተዋት ይችላል። በዚህ ምክንያት ከማህበረሰቡ ትገለላለች። ወደ ቤተ ክርስቲያን መሄድም አትችልም። በዚያ ላይ ደግሞ ሽንቷ ወይም ሰገራዋ ስለሚያመልጣት መንገድ ላይ በእግሯ መሄድም አትችልም። እኛ እዚህ የመጣ ነው ይህንን ለማስተካከል የቀዶ ጥገና ቡድኑ በአመት ሶስት ጊዜ ወደ ሩዋንዳ የሚጓዝ ሲሆን እንደ አውሮፓውያን አቆጣጠር ከ2010 ዓ.ም ጀምሮ የሚሰለጥኑ የሕክምና ተማሪዎችንና ሌሎች ድጋፎችን እያደረገ ከሚገኘው የሩዋንዳ መንግስት ጋር በቅርበት ይሰራል። በሩዋንዳ ዩኒቨርስቲ የህክምና ተማሪ የሆነችው ክርስቲማና የቢቢያን ሩዋሞ እንደ አውሮፓያን አቆጣጠር በ2022 ጀምሮ የዚህ የፊስቱላ ቀዶ ጥገና ፕሮግራም አካል ሆና በማገልገል ላይ ትገኛለች። የፊስቱላ ህመምተኞች የሚመጡት በጣም በሚያሳዝን ሁኔታ ውስጥ ሆነው ነው። ቀዶ ጥገና ከተደረገላቸው በኋላ ግን እየሳቁ እያመሰገኑና ወደ ቤታቸው ለመሄድ ጓግተው ነው የሚሄዱት። ማርጎሊስ በበኩላቸው የሴቶችን ጤና ማሻሻል ለነሱ ብቻ ሳይሆን ለቤተሰቦቻቸውና ለማህበረሰባቸው ምን ያክል ጠቃሚ እንደሆነ ያስረዳሉ። ሴቶች ለጠንካራ የቤተሰብ መዋቅር መሰረቱ እንደሆኑ እናውቃለን። ስለዚህ አንዲት ሴት ጤነኛና ደስተኛ ከሆነች፣ ክብሯ ከተመለሰላት፣ ቤተሰቧ በሙሉ ስኬታማ እንደሚሆን እናውቃለን። ከቀዶ ጥገና ቡድኑ ጋር ላለፉት ስድስት ዓመታት የሰሩት ዶክተር ሪቻርድ ኒያን ጋቦ የቡድኑ ሁለገብ አሰራር ለስኬታማነቱ አስተዋጽኦ ማድረጉን ይገልጻሉ። በሽታውን ብቻ አይደለም የምናክመው፣ ሰዎችን የምናክመው። ስለዚህ ቀዶ ጥገናው ከተደረገላቸው በኋላ አንዳንዶቹ ትናንሽ ንግዶችን መጀመር ችለዋል። አንዳንዶቹ ደግሞ በተለይ ወጣቶቹ የትምህርት ቤት ክፍያ ተከፍሎላቸው ወደ ትምህርት ቤት ተመልሰዋል። ማርጎሊስ እንደሚሉት የህክምና ቡድኑ ከሚያከናውነው ቀዶ ጥገና ጎን ለጎን ለትምህርትና ተግባር ተኮር ስልጠናዎችም ትኩረት ይሰጣል። ስራችንን ጨርሰን ወደ ቤታችን ስንመለስ ይሄ ፕሮጀክት ቀጣይነት እንዲኖረው እንሻለን። ሯንዳውያኖች በራሳቸው ይህንን ስራ መስራት ይችላሉ። ከፊስቱላ በሽታ ያገገመችው ኒራንዲናቦም በዚህ ትስማማለች። ሴቶች ያለባቸውን ችግሮች ሳይደብቁ ህክምና እንዲያገኙ አበረታታለሁ። ፊስቱላ ታክሞ መዳን የሚችል በሽታ ነው። ለማገገምና ወደ ቀድሞ ህይወት ለመመለስም ይቻላል። ዓለም አቀፉ የሴቶችና ልማት ድርጅት ከሩዋንዳ አጋሮቻቸው ጋር በመሆን እስካሁን ከ4500 በላይ ለሚሆኑ ሴቶችና ህጻናት የህክምና አገልግሎት ሰጥተዋል። 1400 ለሚሆኑ የፊስቱላ በሽተኞችም ከቀዱ ጥገና በተጨማሪ ሰውነትን መጠገን ብቻ ሳይሆን ክብርንም የሚመልስ ህይወት ቀያሪ ህክምና አካሂደዋል። የተከበራችሁ ተመልካቾቻችን የነበረን ቆይታ እዚህ ላይ ተጠናቋል። በነገው ምሽት በሌላ መሰናዶ እንጠብቃችኋለን። ኤደን ገርሞ መሰናዶን በመምራት፣ ቴሊያስ አስማረ በቅንብሩ አብረናችሁ ነበርን። የዛሬን ፈጸምን። ሰላም ጤና ይስጥልን። ደናውኑ